በደቡብ ክልል በኮንሶ ዞንና አካባቢው በተፈጠረ ግጭት ለተፈናቀሉ ዜጎች ሰብአዊ ድጋፍ ማድረግ መጀመሩን የክልሉ አደጋ ስጋት ስራ አመራር ኮሚሽን ገለጸ። የኮሚሽኑ ኮሚሽነር ጋንታ ጋማአ የተፈናቀሉ ዜጎችን በተመለከተ እንደተባለው ዘጠና ሺህ እንደማይደርስ ገልጸው ትክክለኛው ቁጥር የተለያዩ አካላትን አካቶ በተደራጀ ኮሚቴ እየተጣራ መሆኑን ለቪኦኤ አስታውቀዋል። ቪኦኤ ግጭቱ ከተቀሰቀሰባቸውና ብዙ ዜጎች ተፈናቀሉ ከተባለው ከኮንሶ ዞ ሲሆን ኮልሜና ቀበሌ ያነጋገራቸው ነዋሪዎች አንጻራዊ ያሉት ሰላም መኖሩን ገልጸው በቂ ሰብአዊ ድጋፍ እንዳልደረሳቸው ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ዘገባ ልኳል። በኮንሶና በአሌ ወረዳ መካከል በመሬት ይገባኛል ጥያቄ የተፈጠረው ሁከት አያሌ ጉዳት አድርሷል። ቤቶችም መቃጠላቸውን ስማቸውን ያልጠቀሱ ያኒማኝ ተናግሯል። አሁ የተፈናቀለ ሰው ብዙ ነው። በአቅማችን እየረዳናቸው ነው። ግን የአምስት መቶ ሰባ ሰባት ያባወራና የማወራ ብት ተቃጥሏል። ግጭቱ ከተቀሰቀሰባቸው እና ብዙ ዜጎች ከተፈናቀሉባቸው አንዱ የሆነው የኮልሜ ቀበሌ ነዋሪ አቶ ኩዴታ ኩዳኖም ከቀበሌው ከአራት ሺህ በላይ ዜጎች መፈናቀላቸውን ገልጿል። የተፈናቀሉ የቀበሌ ነዋሪዎች ወደ አማሮ ወረዳም ከጎማይደ ቀበሌ የተፈናቀሉት ደግሞ ወደ አርባ ምንጭ ከተማ ሄደው መጠለላቸውን ጠቅሰዋል። ቀደም ሲል የሰገን አካባቢ ሕዝቦች ዞን በመባል ይጠራ የነበረው ዞኑ መፍረሱን ተከትሎ የዞኑ ማዕከል የነበረው ሰገን ከተማና በአቅራቢያ ያሉ ቀበሌያት የጎማይደ ልዩ ወረዳ የሚባል አዲስ መዋቅር እንፈጥራለን በማለታቸውና በእነሱ ተቃራኒ በቆሙ አካላት መካከል በተፈጠረ አለመግባባት ሁከት ተፈጥሮ ባሳለፍነው ሳምንት ብቻ አስራ አምስት ሲቪሎች መገደላቸውን የጎማይደ ቀበሌ ነዋሪዎች ለቪኦኤ ተናግሯል። ነዋሪዎቹ እንዳሉት ባለፉት አራት ቀናት ውስጥ አንጻራዊ ነው ያሉት ሰላም ተፈጥሯል ብዙ ሰዎችን ያፈናቀለ ጦርነት ነው ንብረት የወደመበት ነው ግን በመሀል ረገብ ብሏል ሰሞኑ ነገር ግን በቂ ሰብአዊ ድጋፍ እንዳልተደረገላቸውም ገልጸዋል ድጋፍ በየት በኩል ነው የምደረገው አሁን በየቦታ መንገድ ተዘግቷል ከጎንሶ ወደ አርባ ምንጭ እንኳን በሽተኛ እዛ ለማድረስ አልተቻለም አዲስ አበባ ተነስቶ እስከ ጂንካ የሚገባው ራሱ አሁን በዚህ በኮልመና በአሌ በኩል በተቀሰቀሰው ጦርነት አንጻር መንገዱ ምንም አያሻግርም። በዚህ ምክንያት እንግዲህ ከትላልቅ መኪናዎች በስተቀር አያልፍም። በግጭቱ የታጠቁ ቡድኖችና የኦነግ ሸኔ እንደተሳተፉበት ነዋሪዎች ተናግረዋል። የደቡብ ክልል የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ጋንታ ጋማ በኮንሶ ዞን ለተፈናቀሉ ዜጎች ድጋፍ ማድረግ ከጀመሩ መቆየቱን ተናግሯል በሐምሌ ወር በኮንሶ ና በአሌ ወርዳ መካከል በተፈጠረው ሁከት የተፈናቀሉ ከ25 ሺህ በላይ ዜጎችን ሲደግፉ መቆየታቸውን ገልጠው አሁንም ለተፈናቀሉ ዜጎች ሰብአዊ ድጋፍ ማድረግ መጀመሩን አስረድቷል አስቸኳይ ሰብአዊ ድጋፍ ምግብ ማብሰያዎች ና ዘይት ሌሎች ነገሮችን ያካተተ ድጋፍ ሲደረግ ነው ቆየው ነገር ግን በቅርቡ ደግሞ በተለይ በኮንሶ ዞን ጉማይደ ከተማ አካባቢ ወይም ደግሞ ደራሼ ልዩ ወረዳ ጋቶ አካባቢ ሰገን አካባቢ ላይ በተለይ አማሮ ልዩ ወረዳ ቡኒቲ አካባቢ ግጭቶች ተከስተዋል። ደራሼ አካባቢ በተለይ ተፈናቅሎ የመጣው ከጉማይደ ወይም ደግሞ ኮንሶ ዞን ሰገን ዙሪያ ወረዳ ከሚትባለው በብዛት የተፈናቀሉ ሰዎች ያሉት ደራሽና አርባ ምንጭ ላይ ነው። ስለዚህ እነዚህ አካላት በተለይ ደራሽ ያሉት ሪሶርስ እንዲያገኙ አድርገናል። አርባ ምንጭ ያለውም ሰው ደግሞ ክልሉ አደጋ ስጋት ስራ አመራር ምክር ቤቱ አቅጣጫ መሰረት ሰው እስከሚመለስ ህይወቱን ማስቀጠል የሚችል ድጋፎች በጋሞ ዞን አማካኝነት እንዲቀርብ እያደረገ ነው ያለው። አቶ ጋንታ እናደርጋለን ስላሉት ድጋፍም የሚከተለውን ተናግሯል። አንድ ሰው ለአንድ ወር አስራ አምስት ኪሎ ግራም ነው ይሄ የሚሰጠው። አልሚ ምግብ አለ፣ ዘይት አለ። በትክክል ወርልድ ስታንዳርድ ያለው የሪሶርስ አቅርቦት ስርዓት አለ። በዛ ስርዓት መሰረት ነው ለአንድ ሰው ካልኩሌት ሊደረገ የተፈናቀለውን ሰው እየለየን ለዛ ሰው ለአንድ ወር የመሆን ቀለብ እየሰጠን ከቀለቡ ባለፈ ደግሞ አሁን እየሰራን ያለ ነው መጠለያውን ያጣው ሰው ፕላስቲክ ሺት አግኝቶ የሆነ እንጨቶችን አዘጋጅተው እዛ ውስጥ መጠለያ መፍጠር እንትችል፣ እስከዛው ግን ትምህርት ቤቶች፣ ሌሎች ማህበራዊ አገልግሎት መስጫ ተቋማት ላይ ሰው እንድጠለል ተደርጎ ነው። ከአንድ ሳምንት በፊት የተቀሰቀሰው ግጭት ብዙሀኑን እንዳፈናቀላቸው ሪፖርት ደርሶናል፣ ያሉት አቶ ጋንታም ከዞኑ መንግስት ሪፖርት የተደረገው ከዘጠና አራት ሺህ በላይ ዜጎች መፈናቀላቸውን የሚያሳይ ሲሆን ይህ መረጃ የተሳሳተ ነው ብሏል። ትክክለኛው ቁጥር የተለያዩ አካላትን አካቶ በተደራጀ ኮሚቴ የተጣራ መሆኑንና በጥቂት ቀናት ውስጥ እንደሚታወቅም ለቪኦኤ አስታውቀዋል። የአካባቢው የጸጥታ ሁኔታ እየተረጋጋ በመሆኑ የተፈናቀሉ ዜጎችን በአንድ ሳምንት ውስጥ ወደ ቀያቸው እንመልሳቸዋለን ብሏል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም።